ልዩ ውይይት ከቪኦኤ ጋር አዲሱ አበበ ካደረገው የኦርቶዶክስ የፕሮቴስታንትና የእስልምና ሃይማኖትን ለማጥፋት የወጣ ፕላን ነውና ከሁሉ በፊት እቺ የአድሃርያን ግንድ የተጋደመበት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቅድሚያ ማጥፋት ነው ይላል። ይህን አረመኔ መንግስት ማውገዝ አለብ ብዬ ወሰንኩና አወገዝኩት። ደርግ ከወደቀ በኋላ ብፁዕ አቡነ ዜና ማርቆስ ቴሌግራም አደረጉልኝ። ደርግ ወድቀዋል እና ወደ ሲኖዶስ መልሰን አሉኝ። እዛ ስደርስ ቶሎ ብለው ውግዘቱን አንስተነዋል፣ ተወግዘህ ነበር ምናምን ይሉኛል ሽብር እየተፋፋመ ፓትርያርኩ ለምን አያወግዙም? ለምን ዝም አሉ? ሲሉኝ በጣም ባህታዊ ታህራሚ ናቸው እና ይህን ሁሉ ለማድረግ ይቸግራቸዋል እያልኩ ይመልስ ነበረ። ተቃዋሚ፣ ተቃዋሚ ነው የፈለጉትን ሊናገሩ ይችላሉ። እኔ ግን የማውቀው ምንድን ነው ሲኖዶሱ ተሰብስቦ ውሳኔ ተወስኖ ምርጫው ሲካሄድ ደግሞ የኢትዮጵያ ሕዝብ ነው እንጂ የመረጠኝ እኔ ማንንም መረጠኝ ብዬ የምለው ነገር የለኝም። ከአሁን ቀደም ጣልቃ ገብተው ስማቸው መጥቀስ አስፈላጊ አይመስለኝም፣ ሲያበላሽ የነበሩትን ሁኔበቱ ድሮም አሁንም በጥብቅ ነው የምታወመው። የኢትዮጵያ ሕዝብ ሁሉም አንድ ነው። ሰውን መጥላትም መውደድም የምንችለው በዘሩ ሳይሆን በግብሩ ነው። ባይነይን የለራሴ ሲኖዶሱ የሁሉ በላይ ስለሆነ የቤተ ክርስቲያኒቱ ወሳኝ አካል ስለሆነ ሲኖዶሱ ነው የበላይ የሚሆነው። ምንም እንኳን አንዳንድ ችግሮች እየተከሰቱ ቢሆንም ሰላሙ ይቀጥላል ብዬ ነው። ዋሽንግተን ወይም አሜሪካን ሀገር በነበርኩበት ጊዜ ብዙ ችግር ነበረ። ያው ዘመን ያመጣው ፖለቲካ ነው እንጂ ያ ብዙ ችግር ደረሰብኝ ብዬ ቅር የሚለኝ ነገር አይኖርም። የምመኘው ሁሉም ያለፈው የመለያየት ዘመን ይበቃል። ሰላምም እኮ የለም እኮ ተለያይቱም ሰላም ቢገኝ እኮ አንድ ነገር፣ ሰላም የለ ምን የለ እና ወደ ሰላሙ ለመሆን እግዚአብሔር አይምረውም፣ ሊከፍትለት ነው። ይህን የጸሎት አረ ኔኔ አልሞክረው የነጭ ልብስ አይሆንም፣ ለመለኩስ የነጭ ልብስ አይሆነውም ነው። አድማጮች፣ ዋና ዋና ጭብጦች ናቸው ያልናቸውን ካሰማን ወደ ሙሉ ውይይቱ እንለፍ። በኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስና የቅዱስ ሲኖዶስ አባል ሆነው አባ ማትያስ ለኢትዮጵያ ኦርቶዶክስ ቤተ ክርስቲያን ስድስተኛው ፓትርያርክ ሆነው ከ20 ቀናት በፊት መመረጣቸው ይታወሳል። ፓትርያርክ አባ ማትያስ ማናቸው? ከልጅነት እስከ እውቀት ከድቁና እስከ ቅስና ከጵጵስና እስከ ፕትርክና ያለፉበትን ሕይወት ያስቃኙናል። አዲሱ አበበ ነው ያወያያቸው። አዎ ሊቀ ጳጳስ አባ ማትያስ ልክ የዛሬ አስራ ዘጠኝ ቀን ነው የካቲት ሀያ አራት ሁለት ሺህ አምስት ዓመተ ምሕረት በዕለተ እሁድ ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተብለው በስድስተኛ ፓትርያርክነት በቅድስት ሥላሴ ካቴድራል የቅዱስ ሲኖዶሱ አባላት ሊቃነ ጳጳሳት ይደሎ ይገባዎታል ብለው ሲመተ ፕትርክናቸውን ያከናወኑላቸው። ቀደም ሲል በተነበበው መግቢያ መሰረትን ቀጥር አባታችን ትውልድና አስተዳደግ ከነት ዝታው በስምሀብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ትግራይ ክፍለ ሀገር ልዩ ስሙ ሱባሀና ሳዕስዕ የሚባል ወረዳ በአስ መቶ ሰላሳ አራት አመተ ምህረት ነበር የተወለድኩት በተወለድኩበት አካባቢ ከአጎቴ ከቀሲስ ወልደ ገሪማ ወይና የሚባሉት ፊደል መቁጠር ጀመርኩ። ፊደል በሚጀምርበት ጊዜ ፊደል ሀሁ ለመቁጠር ብራና ጠፍቶ አንድ ፍየል ታዶ በእንጨት ተወጥራ ነው እንግዲህ የምንማርባትና ያው ፊደል ተቀርጾ ትምህርት ጀመርኩ። ከዛ የአንድ ዲያቆን ሞያ ከሳቸው ተምሬያለሁ። ከዛ በኋላ ሶስት ተማሪዎች ሆነን ከገዳሙ ጠፍተን ትምህርት ፍለጋ ቴምቤና አውራጃ ወደሚባለው ሄደን ገዳም ገባን። ሁለቱ አንድ ወደ አገሩ ተመለሰ፣ አንደኛው ደግሞ ወደ ሌላ ቦታ ሄደ። እኔ እዛው ቆየሁ። ትምህርቱንም ማንኛውንም ሁሉ መሰረተ ትምህርቱን ባሕረ ሐሳብ የሚባል ከዛ ምዕራፍ፣ ጾመ ድጓን ከዚያ የነታአንቁ ባህር አስረስ ይባላሉ። ከሳቸው ደግሞ ቅኔ ከዛ በኋላ ወደ አክሱም ጽዮን እንደገና ተሻገርኩ። ቅዳሴ ማርያም ቅዳሴ ማርያም፣ ኪዳን፣ ትምህርተ ኅቡአት የሚባሉትን ትምህርቶች ከዛ ጉባኤ ቤት እንደገና ደግሞ ሀዲሳት ብዬ ያዝኩ። አዲሳትን ነው አዲሳትን አጠናቅቄ ወደ ጎንደር ተሻገርኩና አዲሳትን አጠናክሬ በመምህርነት ተመረጥኩ ማለት ነው። ጎንደር ላይ የስራ ልምድና በየደረጃ ያለው ማዕርገ ክህነትስ አባታችን፣ ስራ ልምድ፣ ገዳማዊ ሕይወት ነው የኖርኩት። ትምህርትን የመቅሰም ዘመን ነው የነበረው። ቢቁና የተቀበልኩት ከብፁዕ አቡነ ማርቆስ የኤርትራ ጳጳስ የነበሩት። ምክንያቱም የትግራይ የክፍለ ሀገር ጳጳስ የነበሩት ብፁዕ አቡነ ይስሐቅ ከግብፅ ከተሾሙት አንዱ ነበሩ እና መኖረ ጵጵስናቸው ጋር ስንደርስ ታመው አስመራ ለሕክምና ሊሄዱ ወደ መኪናቸው ሲገቡ ደረስንባቸው። ከዛ በኋላ አላገኘናቸውም ማለት ነው። በአይን አይተናቸዋል ሲሳፈሩ፣ በዛው ሄደው በዛው ሞቱ። ኤርትራው ሊቀጳጳስ ማይሬገድ ቁናን አመጣን። ክህነትም ደግሞ ብፁዕ አቡነ ዮሐንስ ነው የተቀበልኩት። የቅስናና የምንኩስና ዘመን አንድ ላይ ነው የተካሄደው። ስለዚህ በቅስናው ዘመን ገዳሙን ማገልገል ቀሰ ገበዝ በመሆን መጋቢ በመሆን በማበርከት ላይ ነው የነበርኩት። ከዚያ በኋላ ወደ አዲስ አበባ ተሻገርኩኝ። ያው ቅድስት ሥላሴ ካቴድራል ነው የገባሁት። ከተወሰኑ ዓመታት በኋላ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ፓትሪያርክ ነው ሲመረጡ፣ ረዳት አቡነ ቀሴስና ምክትል ልጅ ፀሐፊ ሆነህ ተመርጠሃል ተብሎ ከቤተ ክህነት ደብዳቤ ተላከልኝ። ስቀበል ለእኔ አልመሰለኝም። ይሄ ለእኔ መሆን ያለ አይመስለኝም ለሌላ ሰው እንደሆነው እንጂ ብዬ ተላላኪውን ስለው፣ አይ ደሶ ነው። አይ የለም እንታተክለ ማርያም የሚባሉት ሌላ ተሞክሼ ስለነበሩ ደሳቸው ሳይሆን አይቀርም ማለት። ምክንያቱም ጭምጭምታም የለኝ፣ አላወቅኩትም፣ አልሰማሁትም እና ዝም ብሎ ነው የደረሰኝ እና እዛ ሺ ተቀብዬ ወደ ቤተ ክህነት በምንቀሳቀስበት ጊዜ እንደገና በቅዱስ ስላሴ ካቴድራል ደግሞ ሊቀ ስልጣናት ሆነ ገዳሙን እንድታስተዳድር ተብዬ ተመረጥኩኝ። ሰማንያ ሁለት ድምጽ ታገኘህ ተባልኩኝ። አይ አንደኛውን መመጣ አለብኝ ብዬ የቤተ ክህነቱን መርጬ ወደ ቤተ ክህነት ሄድኩኝ እና ሶስት ዓመት ፓትርያርኩን ካገለገልኩ በኋላ ያው ቅዱስ ስላሴም ሳለሁ ዘመናዊ ትምህርት ቀጥል ነበረ። ከጎንደር መጥቼ ቤተ ክህነት ከወጣሁ በኋላ ደግሞ ያው ዳግማዊ ምኒልክ ትማርቆ ቆየው። ከዛ በኋላ አስራ ዘጠኝ ሰባ አንድ አመተ ምህረት የጳጳሳት ምርጫ ሲደረግ እኔ መሸሽ እንጂ ወደ ስልጣን ቀርቤ ይሄ ይገባኛል ብዬ ሞክሬ አላውቅም። እዛን ውድድር አስገብተንሃል ተባልኩኝ። እኔ ግን ወደ ግሪክ ለመሄድ ስኮላርሺፕ ጠይቄ በመሀል ጳጳስ ልትሾመ ተብዬ ውድድር ውስጥ አስገብተውኝ ሳልወድ በግድ ኤጲስቆጶስ ወይም ጳጳስ ተሾምኩኝ ማለት ነው። ወደ ኢየሩሳሌም ነው የተመደቡ የተሾምኩት ከብፁዕ ወቅዱስ አቡነ ተክለ ሃይማኖት፣ መሆኑ ነው። በስንት ዓመት ምሕረት ነበረ? በአስራ ዘጠኝ መቶ ሰባ አንድ እንደ ኢትዮጵያ አቆጣጠር የብፁዕ ወቅዱስ አቡነ ተክለ ሃይማኖት አቡነ ቀሲስ ሆኖ ጀምረው በእሳቸው ዘመነ ፕትርክና ኤጲስቆጶስ ተባሉ። ወደ ኢየሩሳሌም ሊቀጳጳስ ሆነው ሄዱ። ከእርሳቸው ጋር የነበረው የስራ ግንኙነት ምን ይመስል ነበር? አባታችን ከእርሳቸው ጋር የነበረ ግንኙነት በጣም ጥሩ ነበር። ያው መንፈሳዊ አባቴ ናቸው። እኔም ደግሞ የተቻለኝ ይሄን ያህል አገልያቸው አለሁ። በኋላ ኢየሩሳሌም ስደርስ አንድ ችግር ተፈጠረ። ችግሩ ምንድን ነው? ደብዳቤ ደረሰኝ፣ በማስታወቂያ ሚኒስትር የተጻፈ ብርቱ ምስጢር ይላል ሃይማኖቶችን ለማጥፋት የወጣ ፕላን ነው። የኦርቶዶክስ የፕሮቴስታንትና የእስልምና ሃይማኖትን ለማጥፋት የወጣ ፕላን ነው እና ከሁሉ በፊት ይቺ የአድሃሪያን ግንድ የተጋደመበት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን በቅድሚያ ማጥፋት ነው ይላል። መጻሕፍቶቿንም በሙሉ ማቃጠል ነው፣ ጥቂት ለናሙና ያህል አስቀርቶ ወደ ወዳጅ ሀገሮች ማለት ወደ ኮሚኒስት ሀገሮች ተልከው እዛ እንዲቀመጡ ይደረጋል ይላል። ከዛ በኋላ የፕሮቴስታንትን ቤተ ክርስቲያን ለማጥፋት የወጣ ፕላን ይቀጥላል ከዛ እስላሞቹን ግን ከወዳጅ ሀገሮች ጋር እንዳንጠላ በጥንቃቄ መሆን አለበት ቀስ ብለን እስልምና ሀይማኖትንም ማጥፋት አለብን የሚል ነው ጸሐፊውም ስሙ አለ ግን አሁን መጥቀስ አልፈልግም ምክንያቱም በሕይወተ ስጋ እንዳለ ነው የማውቀው ውጭ ሀገር እና መግለጽ አልፈለጉም መልካም በሕይወት እዚህ አሜሪካ ውስጥ ስላሉ ብለውኛል አሜሪካ አይደል ያሉት ሌላ ቦታ ነው ግን መጥቀስ አልፈለግኩ ነው እሺ ይህንን ስላየሁን አሀ በሀገር ውስጥ ያሉቱ ይህ ይህንን በእውነቱ ሊያደርጉ አይችሉም፣ ምክንያቱም ጨርሷቸዋል። እኔ ግን በውጭ ሀገር ስለሆን ያለሁቱ ይህን አረመኔ መንግስት ማውገዝ አለብኝ ብዬ ወሰንኩና አወገዝኩት። ከዛ ወደ አሜሪካን ሀገር ወጣሁ ማለት ነው። አሜሪካን ሀገርም ያው ያ ሁሉ ዘመን ወደ ስንት ዓመት ያህል ሳወግዝ ኖርኩኝ ማለት ነው። ደርግ ደርግን ጦሮሽ ይቀጥሉልኝ። ደርግን እያወገዝኩ በነበርኩበት ጊዜ ብፁዕ አቡነ ተክለ ሃይማኖት፣ በዙሪያቸው የነበሩ ሰዎች በደርግ የተመለመሉ ነበሩና መንግስትን አውግዘዋልና መወገዝ አለበት ብለው ለካስወግዘው ይኑረዋል እኔ ግን አላ አላወቅኩም አልሰማሁም፣ ምንም ነገር ፍንጭ አላገኘሁም ነበረ መወገዜን። በኋላ ደርግ ከወደቀ በኋላ ብፁዕ አቡነ ዜና ማርቆስ የብፁዕ ወቅዱስ አቡነ መርቆሬዎስ ምክትል ነበሩና፣ አቡነ መርቆሬዎስም ወርደዋል፣ እሳቸው ምክትል ሆነው ሳለ ቴሌግራም አደረጉልኝ። ደርግ ወድቀዋል እና ወደ ሴዶዶስ ተመልሰና አሉኝ። እዛ ስደርስ ቶሎ ብለው ውግዘቱን አንስተነዋል፣ ተወግዘህ ነበር ምናምን ይሉኛል። እንዴት ያለጉት ማን ያወገዘኝ ሁሉ ስደት የተሰደደው ሚኒስትሩ፣ አምባሳደሩ የኢትዮጵያ ባለስልጣኖች ሁሉ የተሰደዱ ተወግዘዋል ማለት ነው። በኔ ላይ ብቻ ነው የተሰነዘረው ውግዘቱ? አይ የደርግ ሰዎች ስለሆኑ አስገድዷቸው ነው። አቡነ ተክለ ሃይማኖትንና የአሜሪካውን ጵጵስና አጽድቆ ሲኖደሱ እዛ ያሉትን ስደተኞች ኢትዮጵያውያንን ሳገለግል ነው የኖርኩት። እዛ ላይ አንድ አፍታ ላቆሞት። አባታችን የደርግን አድራጎት አውግዘዋል። በሆነ ራዲዮ ጣቢያ እየቀረቡ ያወግዙ ነበረ። ያ ውግዘቱ ግን አባታችን በደርግ ላይ ብቻ አልነበረም የሚሉ ሰዎች አሉ። ኤጲስ ቆጶስነት ማዕረግ የሰጥትን ማባት አውግዘዋቸዋል። ኃይለ ቃል ይሰነዝሩ ነበር፣ በሳቸው ላይ በብፁዕ ወቅዱስ አቡነ ተክለ ሃይማኖት ላይ ይባላል። እኔማ በሳቸው ላይ ሰዎች ይጠይቁኛል። እኔ ቀይ ሽብር እየተፋፋመ ፓትርያርኩ ለምን አያወግዙም? ለምን ዝም አሉ ሲሉኝ፣ አይ ባህታዊ ናቸው፣ በጣም በጣም ባህታዊ ተሐራሚ ናቸው እና ይህን ሁሉ ለማድረግ ይቸግራቸዋል እያልኩ ይመልስ ነበረ። እና ያም ሆነ እኔ እንኳ እሳቸውን ምንም አላልኩም። በእውነት አደለም። ምን ብዬ እሳቸውን ላዋግዙ ወደ ላይ እንዴት ብያዋግዘ? ይህ እንኳ አላደረግኩ። ሌላስ ቃል ወይም ዘለፋ ወይም ኃይለ ቃል የተናገሩበት ጊዜ አለ? በዚህ በሬዲዮ መልእክቶ፣ እንግዲህ መቸም ሰው ይላል፣ ነው ደርግ አገሪቱን እያጠፋ ለምን ዝማሉ እያለ ይላል። ሰው የሚለውን አንጸባርቅ ነበራው። አሁ ውግዘቱ ተፈታ ብለውኛል። ብፁዕ ወቅዱስ አቡነ ተክለ ሃይማኖት ያስተላለፉቦት ውግዘት ይቻላል፣ አንዱ ያወገዘውን ሌላው ይፈታል። አዎ ወዲያው ወዲያው እንዲያውም እኔ ሳልሰማ ነበረ የተረባረቡት። እኔ ሳልሰማ እንትን ለማለት መወከሩ ግን እዛው ሰማሁት ነገሩን ሁሉ መልካም። የፕትርክናውን ማዕረግ ሲያገኙ ወይም ሲመረጡ በተለይ እዚህ ውጭ ያሉ አባቶች ምርጫውን አልተቀበልንም፣ ይሄ ሹመት እንጂ ምርጫ አይባልም፣ የመንግስት እጅ አለበት ወዘተረፈ ይላሉ። በዚህ ላይ ምንድነው አስተያየቱ አባታችን? አይ መቼስ ሱማ ተቃዋሚ የማይለው ነገር አለ እንዴ? ተቃዋሚ ተቃዋሚ ነው፣ የፈለጉትን ሊናገሩ ይችላሉ። እኔ ግን የማውቀው ምንድን ነው፣ ሲኖዶሱ ተሰብስቦ ውሳኔ ተወስኖ ምርጫው ሲካሄድ ደግሞ የኢትዮጵያ ህዝብ ነው እንጂ መረጠኝ። እኔ ማንንም መረጠኝ ብዬ የምለው ነገር የለኝም። ለምርጫ አምስት ሰዎች አወዳደረ፣ አምስት መቶ ያህል ድምጽ አግኝቼ ያው ተመረኩ። ይህንን ነው የማውቀው እኔ። ሌላ ነገር የማውቀው ነገር የለኝም። የመንግስት ጣልቃ ገብነት አለ ስለሚባለው ነገር እርስ አባታችን፣ የሚታየው ሁኔታ አለ ወይም አዝማሚያ ያስተዋሉት? እንዲ እኔ ምንም በምን ሁኔታ ላውቀው ይችላለሁ? ቅድም እንደተናገርኩት የሲኖዶሱን ጥሪ የህዝብን ምርጫ ነው እንጂ ያየሁት እኔ አንድም ነገር የምጠቅፈው ነገር የለኝም። ቀደም ባሉት ፓትርያርክ አቡነ ጳውሎስ ዘመን የመንግስት ጣልቃ ገብነት መኖሩን ብዙዎች ይናገሩ ነበረ። እርስዎ በዚህ ሀሳብ ይስማማሉ አባታችን? እዛን ጊዜ እኔ ውጭ ነው ያለሁት እኮ እዛው አሜሪካን ሀገር ነው ያለሁት። በቅርብ አልነበርኩም። መንግስት ጋር የነበራቸው ግንኙነት ምን ያህል እንደሆነ ማስረጃ የለኝም። ሰው ሲያማ ሰማ ነበር እኔም እንጂ፣ ይህንን ልመሰክር አልችልም። በእርጾ አቡነ ጳውሎስ ዘመን አባታችን፣ መቼም በግልጽ ያስታውሳሉ። በእሳቸው አመራር ከማይደሰቱት ሰዎች እርስዎ አንዱ ነበሩ። ለዛ ምንድን ነው ምክንያቱ? ለዛማ መቼም በሚካሄዱ ነገሮች የአስተዳደርም ይሁን እኔ ብቻ ሳልሆን በሲኖዶሱ ውስጥ ያሉት አባላት ሁሉ ተቃውሞ ነበረ። ለምሳሌ ያልሆኑ ሰዎች ዛ ፓትሪያርክት ውስጥ ገብተው ሴቶቹ ምኖቹ ዲያ ገብተው እንደገና ደግሞ የሲኖዶሱ ሕሊና የማይቀበላቸው አንዳንድ ነገሮች ነበሩ። ቅዱሳሁነ ጳውሎስ እንዲስተካከሉ ማድረግ የሲኖዶሱ ኃላፊነት ስለሆነ እኔም እቃወም ነበር። ሲኖዶስም ሁሉ ይቃወም ነበር። ቀደም ሲል እንደጠቀሱት በሲኖዶስ ውስጥ የማይገባቸው ሰዎች የመግባታቸው ጉዳይ ብለዋል። እውነት ነው። ባለፈው ጊዜ የማይገባቸው ሰዎች ሲኖዶስ ስብሰባ እንደተቀመጡ ስም ተጠቅሷል። እንዲያውም የጠቀሱት አንድ አባት ናቸው። ዛሬም በህይወት ሲኖዶስ ውስጥ አሉ። ሴቶችም እንዲሁ ደግሞ ዋና ተዋናዮች የነበሩበት ሁኔታ አለው። ይሄን ሁኔታ አባታችን በእርስዎ ፕትርክና ዘመን ሊያስተካክሉ እቅድ አለውት? በእውነቱ ከአሁን ቀደም ጣልቃ ገብተው ስማቸው መጥቀስ አስፈላጊ አይመስለኝም፣ ሲያበላሽ የነበሩትን በእውነቱ ድሮም አሁንም በጥብቅ ነው የምቃወመው። ወደ ቤተ ክርስቲያናችን ጣልቃ ገብቶ እንዲያበላሽ አልፈልግም፣ በጥብቅ እቃወማለሁ። ብጹ አቡነ ጳውሎስ ከሚወቅሱበት አንዱ ደግሞ አባታችን እንደሚያውቁት አንድ አካባቢ ብቻ የተጠራቀሙ ሰዎች በዛ መኖራቸው ነው እንኳን በቤተ ክህነቱ በየአብያተ ክርስቲያናቱ በእልቅና የሚሾሙት የአንድ አካባቢ ሰዎች የመሆናቸው ጉዳይ ትክክል አይደለም የሚሉ ሰዎች ሊበራከቱ ችለዋል። ይሄ ሁኔታ ዛሬ በቤተ ክህነቱ ቁጥር ግቢ እንዳለ መሆኑ ይነገራል። ዛሬም በአሁኑ ጊዜ ቆይስ በአሁኑ ጊዜ እንግዲህ ያው አንድ ሳምንት ተኩል የሆነ ይሆን ከተሸው እንዲያው ጥያቄ በነገሮ ላይ ቅዱስ አባታችን ጥያቄው ቀድሞ ነው የመጣው፣ ግን ይሄን ነገር አስተውሎት ከሆነ ለማስተካከል እንደው ዕቅዱ አለወት ወይ ለማለት ነው እንጂ ከላይ ከሌ ሌሉልኝ አይችሉም፣ አውቃለሁ። አዎ ለምንድን ነው የኔ ህልም የኢትዮጵያ ሕዝብ ሁሉም አንድ ነው። ትልቁም ትንሹም የኢትዮጵያ ሕዝብ ነው። ሰውን መጥላትም መውደድም የምንችለው በዘሩ ሳይሆን በግብሩ ነው። ባይነይን ለራሴ ዘሩ የዚህ ሀገር የዚህ አውራጃ ነውና መጥፋት አለበት ብሎ ማለት ስህተት ነው። ባይነይን በበኩሌ በእውነቱ በዘር በትውልዱ ሰውን መጉዳት አግባብ አይደለም። ባይነይን ለራሴ መልካም በዙሪያው የሚኮለኮሉትን ሰዎች ምን በጥንቃቄ ይመርጣሉ ለማለት ነው ጥያቄውን ያቀረብኩት። በዘር ብቻ ሳይሆን በጥቅማ ጥቅምም ሰዎችን በዛ አካባቢ መሰብሰቡ ሌሎቹም ማራቆ መቸም ትክክል አይደለም። እርስዎም መልሰውልኛል። በነገረው ላይ ዛሬ ከአባ ጳውሎስ የሚወርሱት ራእይ ይኖሮታል። እርስዎ የሚወረሱም አሉ ወረሱም አሉ የሚወረሰው ምንድን ነው? ከመንበረ ፓትርያርኩ ጀምሮ በቤተ ክህነቱ ግቢ ውስጥ ያሉት ህንጻዎች፣ ጌስት ሀውሶች፣ አክሱም ሚዚየም እያሰሩ ሳሉ ሳይጨርሱት በሞተ ስጋ ተለይተዋል። ከፍጻሜ ለማድረስ ጥረት አደርጋለሁ። ያው እንግዲህ መልካም የሆነው መልካም ነው፣ መጥፎ የሆነ ደግሞ መጥፎ ነው። አባታችን፣ በሲኖዶስ እና በፓትሪያርክ መካከል ያለው የስራ ግንኙነት ብዙ ጊዜ በብፁዕ አቡነ ጳውሎስ ዘመን ሲያወዛግብ ቆይቷል። በፓትሪያርክ በእርስዎ እና በቅዱስ ሲኖዶሱ መካከል ምን አይነት ግንኙነት ያለ አለ ብለው ነው የሚገልጹልን? እኔ ወደፊት የምናየው ነው። ይሄ አሁን በጣም ግሩም የሆነ ሁኔታ ነው ያለው። በእውነቱ ሁሉም ደስተኛ እንደሆነ ነው የምገነዘበው ተወሰኑ ጥቂቶች በቀር ግሩም የሆነ አጀማመር ነው ተይዞ ያለው ግንኙነቱ የሚያምረው እንግዲህ በህግ የተመራን እንደሆነ ነው። ፓትሪያርኩም የራሱ የሆነ ድርሻ አለው። እያንዳንዱ ሊቀ ጳጳስም የራሱ የሆነ ድርሻ አለው። ስልጣንን አንድ ቦታ ላይ መሰብሰብ አልመኝም። እኔ በሲኖዶስና በፓትሪያርኩ መካከል ስል የስልጣን ተዋረድን ለማምጣት ነው። ለምን በአንድ ወቅት የበላይ ቅዱስ ሲኖዶስ ነው፣ ፓትሪያርኩ ተጠሪነቱ ለሲኖዶሱ ነው እንጂ ሲኖዶሱ ለፓትሪያርኩ ተጠሪ አይሆንም የሚል ነገር ነበር። እርሶ ጊዜስ ምን ይሆናል ለማለት ነው። ፓትርያርኩን የሚመርጠው ሲኖዶሱ ነው እንጂ ሲኖዶሱ በፓትርያርኩ ስራ አይሆንም። ሲኖዶሱ የሁሉ በላይ ስለሆነ፣ የቤተ ክርስቲያኒቱ ወሳኝ አካል ስለሆነ ሲኖዶሱ ነው የበላይ የሚሆነው። ሲኖዶስ የወሰነውን ነገር ተግባራዊ ማድረግ አለመቻሉ ነው። ሲኖዶሱ የበላይ መሆኑ ቀርቶ ፓትርያርኩ የበላይ ሆኖ የሚባለው ለምሳሌ ለመጥቀስ ሁላችሁም እርስ የሚኖርበት ይሆናል። የብጹዕ አቡነ ጳውሎስ ሐውልት እንዲፈርስ ሲኖዶስ በሙሉ ድምጽ ሲወስን ያ ውሳኔ ተግባራዊ የሚሆነው በጠቅላይ የተክነት ስራ አስኪያጁ አማካኝነት ነበር። ይሄ ሁኔታ ነው ሲኖዶሱ የበላይነቱን አላስመሰክርም፣ ተጽዕኖ አለበት የሚባለው እና ሐውልቱ ሰው ሐውልቱ አስፈላጊ አይደለም፣ ሰው ሲሰራለት ነው እንጂ ሰው ራሱ ሐውልት ለራሱ መስራት አይገባውም ብሎ ነው የወሰነው ሲኖዶሱ። ለሐውልቱ ስራዎቹ ናቸው እንጂ ያንን ሐውልት ምንም አስፈላጊ አልነበረም ድሮውኑ። ሁሉም ተቃውሙን እኔም ተቃውሙ ያለው ሌላውም ተቃውመዋል። አባታችን ስለ ሰላም እናውራ እስቲ። ተጀምሮ የተቋረጠ የሰላም ግንኙነት እንዳለ ያውቃሉ። ሁለት ሲኖዶስ የሆነው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ወደ አንድ ሲኖዶስ እንዲመጣ ሰላሙ እንዲቀጥል ጥረት አለው ተቋርጧል አሁን በሆነ ምክንያት ዝርዝር ውስጥ አንገባም። ስለዛ ምን አስተያየት አለሁት ስለ ሰላሙ? ሲኖዶሱ ቀደም ብሎ አምኖበት ሲቀጥል ቆይተዋል። እኔ እንኳን የማውቀው ሶስት ጊዜ ያህል አንዴ በዋሽንግተን አንዴ ፊኒክስ አሪዞና፣ ሶስተኛ በዳላስ ቴክሳስ እንደተካሄደ ማንም ሰው የሚያውቀው ነው። እና ሰላሙ ይቀጥላሉ። እኔ ከመድረስ በፊት ጀምሮ የተወሰነ ውሳኔ ነው ይሄ። እኔም ከሲኖዶሱ የተለየሁ አይደለሁም። ራሴም የማስብበት ጉዳይ ስለሆነ ምንም እንኳን አንዳንድ ችግሮች እየተከሰቱ ቢሆንም ሰላ ሰላሙ ይቀጥላል ብዬ ነው ማምነው። ይሁንና አሁን ከምንሰማው መረጃ በእርሶ አካባቢ ያሉ ዛሬም አንዳንዶቹ ሁለቱም ሲኖዶሶች እውቅና ሰጥተውት የሚንቀሳቀሰው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሰላምና አንድነት ኮሚቴም ስራውን እንዲያቋርጥ ሌላ እንደሚመረጥ እንዲህ የመሳሰለ መግለጫዎች ይወጣሉ። ይሄን ምናልባት አሁን በቅርብ ስለሆነ እርሶ ወደ መንበሮ የመጡት እንግዳ ነገር ሊሆንብዎት ይችል ይሆናል። ግን ይሄን አካሄድ አስቀርተው ሰላሙ እንዲቀጥል ምን ያደርጋሉ? አንዳንድ ችግሮች ቢኖሩም ብለዋል፣ ምንድነው አይ በዛ በኩል የሚተላለፉ አንዳንድ ነገሮች አሉ። ለሰላሙ ሁሉም ዝንባሌ እንዲኖረው ያስፈልጋል። ሁለቱም ወገን በአንድ እጅ ማጨብጨብ አይቻልም። ወሳኙ ቅዱስ ሲኖዶስ ነው። ቅዱስ ሲኖዶስ እንደሚቀጥልበት እኔም ራሴ እንዳልከው ብዙ ነገር ጥረት አድርጌያለሁ። ባይሳካ ነው እንጂ በትክክል አስታውሳለሁ። ብዙዎች አስታውሳሉ። ጥረቱ እንዲቀጥል የሰላም በሩ እንዲሰፋ እና እንድንሄድበት ነው እኔ የማስበው። የተወሰኑ ሰዎች የተባሉት ካሉም ዋናው ወሳኙ ማጆሪቲው ነው ወሳኙ። አንድ ሁለት ሰዎች ስለተናገሩ የሚቀርበት ምን ምክንያት ያለ ብያል አላምንም። እዚህ ዩናይትድ ስቴትስ በተለይ ዋሽንግተን በነበሩበት ጊዜ መድኃኔዓለም በሚል ስም የተቋቋመ ቤተ ክርስቲያን ይመሩ ነበረ። ነገር ግን እዚህ በቆዩበት ጊዜ አንዳንድ አለመግባባት ከምእመናን ጋር እንዳለ ለእርስዎ የተሰወረ አይደለም፣ ማንም የሚያውቀው ነው። ይሄንን የምጠይቀው ምንድን ነው ውጭ ካለው ከዲያስፖራው ከውጭ ነዋሪ ኢትዮጵያውያን በተለይ የእምነቱ ተከታይ ጋራ የሚኖረትን ግንኙነት በተለይ ዋሽንግተን አካባቢ ያለውን እንዴት አድርገው ማስማማትና ወደ ሰላም ለማምጣት ይቻላል? እስቲ ያን ሁኔታ እንደው ሰፋ አድርገው ይግለጡልኝ። እዚያ እርማት አለ። አሁን ከተናገርከው ዋሽ መድሃኔ አለም ብቻ አይደለም። በየስቴቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀኑን አስር የነበሩትን አብያተ ክርስቲያናት በሙሉ ነበረ የሚመራው ልክ ነው። ይቅርታ እና አዎ። በእርግጥ መቼስ ብዙ ችግር ነበረ እዛ በነበርኩበት ጊዜ ያው ዘመን ያመጣው ፖለቲካ ነው እንጂ በእውነቱ ጊዜ ወቅቱ ያመጣው ወቅቱ የከሰተው ነገር ነው ብዬ ነው የምወስደው። ችግር ደረሰብኝ ብዬ ቅር የሚለኝ ነገር አይኖርም። ምክንያቱም አንድ የሁሉ አባት ከሆኑ ዘንድ ጥቃቅን ነገር ተመልሶ ያንን ማስታወስ አስፈላጊ አይደለም። የኔ ምኞት ሁሉም ቢሆን ወደ ትክክለኛው መንገድ ተመልሶ ወደ እናቲቱ ቤተ ክርስቲያን እንዲመለስ ነው። ዋሽንግተን አካባቢም ይሁኑ በመላ ዩናይትድ ስቴትስ ያሉት ገለልተኛም ይሁኑ ገለልተኛም ሳይሆኑ ተነበሉ ካሉ ማንኛውም ኢትዮጵያዊ ሁሉ ወደ እናቲቱ ቤተ ክርስቲያን እንዲመለስ የእኔ ምኞቴ ነው። በእውነቱ መከፋፈል ምንም ጥቅም አያስገኝም። በዘመናችን የተከሰቱት ችግሮች በዘመናችን እንዲፈቱ ነው መደረግ ያለባቸው። እኔ እንደዚህ ነበር ያልኳቸው ለነሳውነ መርቆሬዎስም አትላንታ ጆርጂያ በሁለት ሺህ አመተ ምህረት በፈረንጆች አቆጣጠር እዛ ድረስ ተገናኝተን ተወያይተን ነበር እና ይሄ ችግር በዋለ ባደሰ ቁጥር ህዝቡ እንደ ባህል እየ ቆጠረው ነው ያለው። እና ይሄ ስር ሳይሰድ ከአሁኑ መቀጨት አለበት እና በመሰረተ ሀሳብ ተስማምተናል የሚል ቃል ግቡልኝና የሚል ጽሁፍ ስጡኝና ለሲኖዶስ ስላቅርበው። ስለዚህ ከሲኖዶስ ደግሞ መልእክተኞች መጥተው እንዲነጋገሩ በሰፊው ብዬ ተነጋግረን ነበረ። አሁንም ቢሆን የምመኘው ሁሉም ያለፈው ይበቃል፣ የመለያየት ዘመን ይበቃል። ብዙ ህዝብ ችግር ውስጥ ገብተዋል። ተለያይቱም ሰላም ቢገኙ እኮ አንድ ነገር ነው። ሰላም የለ፣ ምን የለ። እና ወደ ሰላም ወደ ሀገሩ ወደ አንዲት ቤተ ክርስቲያን ወደ አንዲት ቅዱስ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ የኖዶስር ለመሆን ሁሉም እግዚአብሔር አይምሮውን ሊከፍትለት አይምሮውን ለቦውን እንዲስልበት እንዲያሳድርበት ነው። ይህን የጸሎት ይሄንን ተግባራዊ ለማድረግ እርስ ልኡካን ከመላክ ባሻገር ምናልባት ወደፊት አሁን ጊዜው ባይታወቅም በአንደኛ ደረጃ እዚህ ያሉትን አባቶች ፓትርያርኩን ጨምሮ፣ ሁለተኛ ምእመናኑን ለማግኘትና እንደው አሰራሮውን አላማውን ለመግለጥ ለመቅረብ እቅድ ይኖረዋል? ማለት መልእክተኞቹን ለመላክ ወደ መልእክተኞች መልእክተኞች ከመላክ ራስዎ እንደው መጥተው ፓትርያርኩም እዚህ ስላሉ እርስዎ መጥተው አብረው ለመነጋገር ከአባቶች ከምእመናንም ለመነጋገር የግል ጉዞ ለማድረግ ሀሳብ ይኖሮታል? አይ እንግዲህ ይህን ሲኖዶሱ ነው የሚወስነው፣ ሲኖዶሱ ነው የሚወስነው። እንግዲህ እዚህ ወደፊት የምናስብበት ነገር ነው። በሚቀጥሉት ዓመታት እንደው ዋና ዋና አብይ ጉዳይ ሰራዋለሁ፣ አከናወናለሁ ያሏቸውን ቢገልጡልኝ፣ ጥያቄም በዛው አበቃለሁ። ወደፊት እሰራቸዋለሁ ብዬ የምለው ያው ከቅዱስ ሲኖዶሱ ጋራ አንድ ሆነን መጀመሪያ ቅዱስ ሲኖዶሱን ማጠናከር፣ ከዛ በኋላ ህገ ቤተ ክርስቲያኑን አሻሽሎ አስፍቶ ሁሉን አቀፍ የሆነው ትክክለኛ የሆነ ቤተ ክርስቲያኒቱን ሊጠቅም በሚችል መልኩ ህገ ቤተ ክርስቲያኑ ተሻሽሎ ሰፍቶ የቤተ ክርስቲያኒቷን ልማት እድገት ከዚህ ከሁሉ በፊት ከሁሉ በላይ ደግሞ ስብከተ ወንጌል እንዲስፋፋ ምእመናን ሃይማኖታቸውን እንዲያጠኑ እንዲማሩ እንዲመራመሩ፣ ምዕመናንን በማብዛትና በማስተማር በኩል እንግዲህ ስለ እነዚህ ጉዳዮች በሰፋ ባለ ሁኔታ እንቀጥልበታለን እንቀጥልበታለሁ፣ እንደ ምኞቴ ከሆነልኝ ማለት ነው። እንደ ምኞቴ ከሆነልኝ ይህን ይህና የመሳሰሉትን ለማድረግ ነው የምመኘው። እንደው አንድ ጥያቄ አባታችን፣ ብፁዕ አቡነ ጳውሎስ ልብሶቻቸው ነጫጭ ነበሩ። ይሄ የኢትዮጵያ ቤተ ክርስቲያን ህግ ይሁን አሁን አላውቅም እኔ። እርስዎ እንደ አባ ጳውሎስ ነጭ ይለብሳሉ ወደፊት? ኧረ እኔ አልሞክረው እኔ እሱን አልሞክረው። ምክንያቱም የሲኖዶስ ውሳኔ አለ ይባላል። እኔ አልነበርኩም በሲኖዶስ ውሳኔ ላይ። እሳቸው ሲኖዶሱን አስወስነዋል ምናምን የሚል ሰማለሁ። እውነት ተወስኖ ይሁን እርግጠኛም አይደለሁ መቶ በመቶ እና እኔ ወደ ነጭ ልብስ ነጭ ልብስ አይሆንም፣ ለመነኩሴ ነጭ ልብስ አይሆነውም ነው እምነትዬ። በእርግጥ ነጭ የሚለብሱ እሳቸው ብቻ ሳይሆን ሌሎቹም በዓለም ላይ ይጠፋሉ ማለት ሳይሆን፣ እኔ የመነኩሴ መነኩሴ የሚለብሰው የሀዘን ልብስ እኮ ስለሆነ ነው ጥቁር የሚለብሰው የምናኔ የሐዘን ልብስ ተብሎ ስለሆነ ጥቁር የሚለበሰው እኔ በዛ በዚሁ በነበረው ልብስ ነው መቀጥለው እንጂ ነጭ የሚባል ነገር መልበስ አይመስለኝም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትሪያርክ ብፁዕ ቅዱስ አቡነ ማትያስ እግዚአብሔር ይስጥልኝ። አመሰግናለሁ።